ሰሞኑን ኬንያ ካኩማ ስደተኞች መጠለያ በደረሰ የጸጥታ ችግር የሰው ሕይወት ማለፉን ስደተኞች ተናግረዋል። ችግሩ የተከሰተው ታጣቂዎች በስደተኞች ላይ ጉዳት በማድረሳቸው መሆኑን የአሜሪካ ድምፅ ያነጋገራቸው ስደተኞች ተናግረዋል። የተባበሩት መንግሥታት የስደተኞች ጉዳይ በካምፑ የጸጥታ ችግር እንደነበር ገልጧል። ዳዊት ገልሞ ዝርዝር አለው። በኬንያ ካኩማ ስደተኞች መጠለያ በደረሰው የጸጥታ ችግር በስደተኛው ላይ ጉዳት መድረሱን የተናገሩት የካምፑ ነዋሪዎች ናቸው። አንድ ስማቸው እንዳይጠቀስ የጠየቁ የካምፑ ነዋሪ ችግሩ ከአገባድነው ሳምንት መጀመሪያ ያሰኘው ጀምሮ እስከ ትላንት ሐሙስ እንደነበር ገልጸዋል። የጸጥታ መደፍረሱ የተከሰተው ከአቅራቢያው እንደመጡ የተገለጸ ታጣቂዎች የስደተኞች ካምፕ ውስጥ ገብቶ በስደተኞች ላይ ጉዳት በማድረሳቸው ሲሆን ስደተኞችም ለአጸፋው ደህንነታችን ይጠበቁ በማለት የተቃውሞ ሰልፍ ሲያደርጉ ከአካባቢው ሕብረተሰብ ጋር ግጭት በመፈጠሩ መሆኑን የአሜሪካ ድምፅ ያነጋገራቸው ስደተኞች ገልጸዋል። ሮብ ማታ ከአቅራቢያው እንደመጡ የሚገመቱ ሰዎች ካኩማንድ በሚባል ቦታ ጥቃት እንዳደረሱ ስማቸው እንዳይጠቀስ የጠየቁ ስደተኛ ተናግረዋል። ማታ ነው ከአካባቢው ህብረተሰብ እንደሆኑ የሚገመቱ ታጣቂዎች የአንድ ስደተኞች ቤት ሰብረው ገብተው እናት፣ አባት እና ልጅ ላይ ተኩሰው አቁስለዋቸዋል። ከዚያ የተጎዳችው እናት ሐሙስ ጠዋት ሕይወቷ አለፈ። ሁከቱ እስከ ትላንት የዘለቀ መሆኑን ስደተኞች ገልጸዋል። ሌላ የካምፑ ነዋሪ ስለ ሁኔታው ሲናገሩ ትላንት ከአኩማ ሶስት አካባቢ ታሞ ሕይወቱ ያለፈውን ስደተኛ ለመቅበር ጉድጓድ እየቆፈሩ በነበረበት ወቅት ጥቃት ተከፍቶባቸው ሁለት ሰዎች እንደቆሰሉ፣ በህመም ሕይወቱ አልፎ ስራ ተቀብሩ ልካሄድ የነበረው ስደተኛም በወቅቱ መቅበር እንደተሳናቸው ገልጸዋል። ስደተኞች የኬንያ ፖሊስ ችግሩን ለመቆጣጠር ቢሞክርም ጥቃቱን በጊዜ አለማስቆሙን ተናግረዋል። ካምፑን የሚያስተዳድረው የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ተከሰተ ስለተባሉ ችግር ተጠይቀዋል። የዩኤንኤችሲአር ኬንያ ቅርንጫፍ ቢሮ ቃል አቀባይ ይቦን እንደጌ በሰኔ 30 እንዲሁም ሐምሌ 3 በካኩማ የጸጥታ ችግር መከሰቱን አረጋግጠዋል። በዚህም ከአካባቢው እንደመጡ የተነገረው ታጣቂዎች በስደተኞች ላይ ተኩስ ከፍተው ጉዳት ማድረሳቸውንና ንብረት መዝረፋቸውን ገልጸዋል። ስደተኞች በዚህ ጊዜ የተቃውሞ ሰልፍ ሲያደርጉ ነገሩን የኬንያ ፖሊስ በቁጥጥር እንዲውል አድርጎታል ብለዋል። በኬንያ ስደተኞች ጉዳይ አንድ ስማቸው እንዲገለጽ ያልፈልጉ ባልደረባ በዚህ ሳምንት መጀመሪያ በካኩማ የጸጥታ ችግር እንደነበር ገልጸው አሁን ግን የአገሩ ፖሊስ የተፈጠረውን ችግር መቆጣጠሩን ለአሜሪካ ድምጽ ገልጸዋል። ስደተኞች በተፈጠረው ችግር የሰው ሕይወት አልፈዋል ቢሉም ዩኤን ኤች ሲ አር ም ሆነ የኬንያ መንግስት ግን አልፈዋል ስለተባለው የስደተኞች ሕይወት እየተናገሩት የለም ለአሜሪካ ድምጽ ገልሞዳዊት ከናይሮቢ